ባለፈው የታህሳስ ወር መጀመሪያ በሱዳን ፖሊስ በቁጥጥር ስር የዋሉ ኢትዮጵያውያን አለመለቀቃቸውን በሱዳን የሚኖሩ ወገኖቻቸው ተናገሩ ይለናል። ኢትዮጵያውያኑ በቁጥጥር ስር የዋሉት የሀገሩ ፖሊስ በሀገር ውስጥ በሀገሩ ይኖሩ ነበር ባላቸው የውጭ ሀገር ዜጎች ላይ እርምጃ ሲወስድ መሆኑን በሱዳን ያለው የኢትዮጵያ ኤምባሲም ከሀገሩ ጠቅላይ ሚኒስትር ጋር ተገናኝቶ ይፈታሉ ተብሎ ቢነገርም ኢትዮጵያውያኑ ከወር በላይ እስር ላይ መቆየታቸውን የተገለጸው በሱዳን ያለው ኤምባሲ ስለ ጉዳዩ ምላሽ ሰጥቷል። ገልሞ ዳዊት ነው ያጠናቀረው። ታህሳስ አንድ 2012 ዓ ም በካርቱም በሱዳን ፖሊስ በቁጥጥር ያዋሉ ኢትዮጵያውያን እስካሁን ከእስር አለመለቀቃቸው ታውቋል። በከተማዋ የሚኖሩ ኢትዮጵያውያን ለአሜሪካ ድምፅ እንደተናገሩት ኢትዮጵያውያኖቹ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፍራው ጃርሰው ከጠቅላይ ሚኒስትር አብደላ አምዶግ ጋር ተገናኝተው ከመከሩ በኋላ ይፈታሉ ብባልም እስካሁን እንዳልተለቀቁ ተናግረዋል። ከደር አብዱራህማን ከስምንት ዓመት በላይ በሱዳን ኖረዋል። ባለፈው ታኅሳስ የአጎቱ ልጅ የሆነው ካሌድ ሀሰን ከሚሰራበት ቦታ በፖሊሶች ተይዞ መታሰሩን፣ ከዚያም ፍርድ ቤት ቀርቦ የአራት ወር እስራት ወይንም የአንድ መቶ ሺህ የሱዳን ፓውንድ ቅጣት እንደተላለፈበት ይናገራል። 还还在哪里？A, a gaaftti ba jir byye ulfataadha aat ቀለaba hinቀbn kum argan b ወንድ እንዲፈታለት በሱዳን የሚገኘውን የኢትዮጵያ ኤምባሲን በአካል እጄ ጠይቅ ያለው ነገር ግን ምንም እርዳታ ሊያደርጉልኛል ቻሉም ሲልም ይናገራል። በካርቱም የሚኖሩ ትውልድ ኢትዮጵያውያን ስደተኞች ባለፈው ወር በኢትዮጵያ ዜጎች ላይ እስር ሲበረታ በሱዳን የኢትዮጵያ አምባሳደር ከሀገሩ ጠቅላይ ሚኒስትር አብዱላ ሃምዶክ ጋር ተገናኝቶ ከመከሩ በኋላ እስሩ ጋብ ማለቱን ገልጸው ነገር ግን ለትውልድ ኢትዮጵያን ስደተኞች ስትሰጥ የቆየው የመኖሪያ መታወቂያ ፍቃድ አሰጣጥ ግን መቋረጠውን ተናግረዋል። አምባሳደር ሽፍራው ጃርሶ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። አንደኛ ፍርድ ቤት አንድ የተፈረደ በኋላ በሀገሩ ሕግ መሰረት ሰረዝ የሚችለው ፕሬዚዳንቱ ብቻ ነው ወይም በህግባይ ነው። ፕሬዚዳንቱ እና ጠቅላይ ሚኒስትር በአመልክተን ለሚመለከተው አቅጣጫ ሰጥቶ ምድራቸው ቀርቦላቸው እንዲደቀቁ የሚል በቃል ሰምተናል። ስለዚህ እሁድና ሰኞ ላይ ፋይናላይዝ እናደረጋለን የሚል ነገር አግኝተናል። አሁን እየጠበቅ ነው ያለ ነው። አምባሳደር ሽፈራው ኢትዮጵያውያን በኤምባሲው ላይ የሚያቀርቡትን ሰሞታን አጣጥለዋል። ከመቶ በላይ ከታሰሩት ኢትዮጵያውያን ያላቸው ገንዘብ ከፍለው መለቀቃቸውንም አክለው ገልጸዋል። ሌላው ኢትዮጵያን ያነሱት ችግር የመኖሪያ ፈቃድ ወረቀት መከልከል ነው። ሱዳን ከኢትዮጵያ ጋር ባላት መልካም ጉርብትና ለኢትዮጵያውያን ልዩ መኖሪያ ፍቃድ የምሰጥ ስትሆን በቅርቡ ግን ወረቀቱን ለማግኘት የተመዘገቡ ኢትዮጵያውያን መታወቂያው እንዳልተሰጣቸው ይናገራሉ። ለዚህስ ምን ምላሽ አለ ለሚለው አምባሳደር ሽፈራ የሚያገኘው ያገኛል። አንዳንድ አካባቢ ሲኬድ የትም ሀገር እንዳለ ታች ያለው ሰራተኛ የኮረፕሽን ነገሮች አሉ። እነዚያ ነገር ሲደረጉ ለቤተመንግስት ጋር እንነጋገራለን። አንዳንዴ ደረሰኝም አይሰጧቸውም። እንዲሁ የሚቀበልም አካል አለ። ይሄ ማንኛውም ሀገር ላይ ያለ የመልካም አስተዳደር ችግር ነው። ከዛ ምልክቶች አሉ። አጠቃላይ ጥናቱ ደብዳቤ ጽፈን አሁን የተስማማ ነው። ከዚህ የተለያየ ሚኒስትር መስሪያ ቤት ነው የሚመለከተው። ማህበራዊ ጉዳይ ሀገር የሚባለው ሌበር የሚባለው ንግድ ሚኒስቴር ይመለከታል። ኢንቴሪየር ሚኒስቴር የሚባለው ይመለከታል። እኛ ሀገር ደግሞ የሰላም ሚኒስቴር የሚለውን ነው። እነህ አንድ ጋር ተቀናጅተው ኢሚግሬሽን የሚመለከታል። ተቀናጅተው አትሊስት ወደፊት ሱዳን ውስጥ ያሉት ምክንያቱም ሱዳን ውስጥ ያለ ቀላል አይደለም። በቁጥርም ሱዳን ዝም ብላ ሰው ማንም ሀገር እንደዚህ በነ ነጻ የሚያስገባ ሀገር የቱን ሀገር ያለን አይመስለኝም። ሱዳን ለየት ይላል። እስካሁን ሲያደርግ የነበረው አሁን በዛው ደረጃ እያደረግ እያሻሻል እና እንዴት እንፈታለን የሚለውን እንደ በሱዳን ተጨባጭ ሁኔታ ምክንያቱም ሱዳንና ኢትዮጵያ ሌበር እንትሉን በጣም ይፈልጉታል። በየአንዳንዱ ቤት፣ በየአንዳንዱ ፋብሪካ፣ በየአንዳንዱ ቦታ ማት ኢትዮጵያን ታገኛለን። ይህን ርፊት አጠቃላይ መስመር ለማስያዝ ጥናት አድርጎ ሁለቱ ሀገሮች ተስማምቶ መሄድ ስላለበት ያንን ጥናት እያደረግን ነው። በእኛ በኩል እንደ ኤምባሲ ጥናቱን አድርገን ለዋና መስሪያ ቤት አጠቅናል። በቅርብ መጥተው ሁለቱ ሀገር እንደሚነጋገሩ በሚስርን ደረጃ እየጠበቅነው ያለ ነው። አምባሳደር ሽፈራው ባለፈው ታህሳስ አንድ ከተያያዙ ከመቶ በላይ ኢትዮጵያውያን ከሰባ በላይ የሚሆኑት አሁንም በካርቱም ኦምዱርማን እስር ቤት እንዳሉ አረጋግጠዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ you're